የባህል መድረክ ጤና ይስጥልኛ አድማጮች እንደምንሰነበታችሁ እንኳን ለአዲሱ የአውሮጳውያኑ 2018 ዓ ም አደረሳችሁ አዲስ ዓመት አዲስ ተስፋ የሚሰነቅበት አዲስ ዓመት በገባ መጠን የእድሜያችን ቁጥር የሚጨምርበት ብቻም ሳይሆን በኑሮ ላይም አወንታዊ ለውጥን ለማድረግ እቅድ ይዘን የምንነሳበትም ነው አዝመራው እንዲያሸት ውጥን እንዲሳካ የጠባው አዲስ ዓመት በሰላም እንዲያልፍ ምኞት የሚገለጽበትም ነው ነው። በምዕራቡ ዓለም የሚገኙ ሀገራት ነዋሪዎች አርቢው ዓመት አልቆ አዲሱ ሊተካ አራትና አምስት ወራት ሲቀሩት በመጪው ዓመት የረጅምና የቅርብ ጊዜ እቅዳችን ያሉትን ያስቀምጣሉ። በዕለቱ ዝግጅታችን በጀርመን ሀገር ነዋሪ የሆኑ ኢትዮጵያውያን በምዕራቡ ዓለም ለአዲስ ዓመት ዝግጅት የሚደረገውን እቅድና ዝግጅት ያጫውቱናል። መልካም ቆይታ። ዛሬ አራት ያለውን አዲሱን የጎርጎሮሳውያኑን 2018 ዓ ምህረትን ለመቀበል በውጭው ዓለም የሚኖሩ አብዛኞቹ ኢትዮጵያውያን አገራችንን ሰላም ያድርግልን ሲሉ ኢትዮጵያን በማዜም በተለያዩ የኢትዮጵያ ባህላዊ ምግብ ቤቶችና ቡና ቤቶች አሊያም ከባልንጀሮቻቸው ጋር በየመኖሪያ ቤታቸውና አካባቢያቸው በመሰባሰብ አመቱን በክብር ተቀብለዋል። እዚህ በአውሮፓ አዲስ አመት ሲቤት አብዛኛው ነዋሪ በአዲስ አመት በኑሮውና በስራው አንድ እርምጃ ወደፊት ለመራመድ የሚያቅድበት ሲሰራው፣ አሊያም ሲያደርገው የነበረውን መጥፎ ወይም የማይሆን ነገር ከአሮጌው አመት ጋር ወደኋላ የሚጥልበትን እቅድ የሚይዝበትም ነው። በጀርመን የአፍሪቃና የመካከለኛው ምስራቅ አማካሪ ታዋቂው ደራሲና የቱቢንገን ዩኒቨርሲቲ የክብር ሴናተር ዶክተር ልጅ አስፋ ወሰን አስራተ በውጭ ሀገር ሲኖሩ ከአራት አስርተ አመታት በላይ ሆኗቸዋል። አውሮጳውያን አዲስ ዓመትን ሲጀምሩ ወደፊት የሚሰሩትን ስራ ብቻ ሳይሆን አዲስ ህይወትንም ለመጀመር እቅድ እንደሚይዙ ይናገራሉ። መቼም እንደሚታወቀው አውሮፓውያን አመቱ ሲጀመር እቅድ ማውጣት ብቻ ሳይሆን ለራሳቸው ምን አይነት ህይወት በዚህ በአዲሱ አመት ለመኖር እንደሚፈልጉም አንዳንድ ለራሳቸው ቃል ኪዳን ይገባል። ኒው የር ሬዞሉሽን ይሉታል። ይኸውም ባለፈው አመት ሲጃራ ጨስ ነበር እና በዚህ በአዲሱ አመት ሲጃራ አለማጨስ ቃል ገብቻለሁ። ባለፈው አመት ስፖርት ሳልሰራ ከርም ያለሁ እና በዚህ ምክንያት አምስት ኪሎ ስለጨመርኩ ያንን አምስት ኪሎ እንዲጠፋ ለማድረግ ብዙ ስፖርት ለማድረግ ቃል ኪዳን ገብቻለሁ እያሉ እንዲህ አይነቶችን ነገሮች ወይንም በባልና ሚስቶች መካከል ያለው ሁኔ ግንኙነት በሚመለከት ባለፈው አመት ከአስራ ሁለት ወራት ውስጥ ስምንቱን ወራት ውጭ ሀገር ስለነበርኩ በዚህ የሚመጣው አመት ውስጥ ከቤተሰቦቼ ጋራ አብዛኛውን ጊዜ ለማሳለፍ ቃል ኪዳን ገብቻለሁ እንዲህ በማለት ነው አመቱን የሚጀምሩት እርግጥ ነው። በስራም በኩል እቅድ በሚባለው ነገር ላይም ቅዱ የሚጀመረው በአዲሱ አመት አይደለም። ብዙዎቹ ለምሳሌ አንድ የመንግስትም ሆነ የሌላ ድርጅቶች አመታዊ ባጀት የሚዘጋጀው በአሁኑ ሰዓት ሳይሆን ባለፈው አመት ወደ ጁን ገደማ ነው፣ እንዲህ አይነቱ ነገር የሚደረገው። ስለዚህ አመቱ ይጀመር እንጂ ፋይናንሽል የሩ የሚጀመረው በብዙ ሌሎቹ ሀገር የአመታዊው የባጀት ዝግጅት እና የእቅድ ዝግጅት የሚባለው የሚደረገው ባለፈው አመት መሀል ገደባ ነው። ዶክተር ልጅ አስፋወሰን እንደሚሉት ከሆነ አውሮፓውያን በእቅድ እንዲመሩ ያደረጋቸው አንዱ ምክንያት ምናልባትም የአየር ጠባያቸው ነው የሚለው ቃል ነው። በእውነቱ አፍሪካውያንንና አውሮፓውያንን የሚለየው ይኸውም በምን ምክንያት ነው ብለን እራሳችንን የጠየቅን እንደሆነ በአፍሪካና በአውሮፓ ካለው የዌዘር ጉዳይ ነው። ይኸውም እንደምናውቀው አፍሪካ ውስጥ በአንድ አመት ውስጥ ስምንት ወር ዘጠኝ ወር ፀሐይ ይገኛል። በእውነቱ ከሆነም ዊንተር የሚባለው ነገር አፍሪካ ውስጥ ጨርሱ የለም። ይኸውም ማለት በበረዶ በብርድ የተሟላ ብዙ ወራቶች አፍሪካን ውስጥ የሉን። ስለዚህ ከመጀመሪያው ጀምረው አውሮፓውያን እዚህ ለዊንተር ለሚባለው ጊዜ እቅድ ማውጣት አለባቸው። የሚያስፈልገው መብል ማዘጋጀት አለባቸው። እንዳሁኑ እንደ ሀያኛውና እንደ ሀያ አንደኛው ክፍለ ዘመን ሳይሆን ከዛ በፊት በነበሩበት ጊዜያቶች በረዶ ቤት ባልነበረበት ጊዜ የሚያስፈልጋቸውን አታክልቶች ሁሉ አዘጋጅተው በብዙ አይነት ሁኔታ እንዲጠበቁ አድርገውም ይኸውም በማሞቅና እነሱንም ደግሞ በብርጭቆዎች ውስጥ በመክተት ለዊንተሩ እንዲያሳልፉና ፍሬሽ አታክልት እንዲኖራቸው በማድረግ ይሄንን ሁሉ ዝግጅቶች በማዘጋጀት ላይ ህይወታቸውን የሚያሳልፉ ስለሆነ እንዲህ አይነቱ የእቅድ ፕሮግራም ከዱሮ ጊዜ ጀምሮ ነበራቸው። አፍሪካ ግን ያየረው እንደሆነ ብዙዎቻችን እቅድ የሚባለውን የጀመርነው ያው ከአውሮፓያኖቹ ተመረን በሀያ አንደኛውም መቶ ክፍለ ዘመን ነው እንጂ ከዛ በፊት ሁሉ ነገር በእጃችን ስለሆነ ይህንን ያህልም የእቅድ ሰዎች አልነበርንም። ለዚህ ከአውሮፓ ሲስተም ጋራ የመኖር ያለን ዘይቤ በጣም አስቸጋሪ የሆነበትም ጊዜ አለ። አንዳንድ አፍሪካውያን ወደ አውሮፓ ሲመጡ ለምሳሌ ሰዓት የሚባለውን ነገር፣ የሰዓት መጠበቅ የሚባለውን ነገር በጣም ያዳግታቸዋል። እንደውም አሁን ትዝ ያለኝ ጀርመኖች የሆነ አነጋገር አላቸው። ኦርድኑንግ እስት ምንድን ነው? ልክ ነው፣ ኦርድኑንግ እስት ሳልበሌም፣ አዎ የሚል አነጋገር አላቸው። ይኸውም ዝግጅት ተደራጅቶ መቀመጥ የሚለውን ቃላቶች ናቸው። ይሄ ከባህል ጋር የተያያዘ ነው እና በእውነቱ በዚህ ነገር አፍሪካ ውስጥ ብዙ የምንማራቸው ነገሮች አሉ። አሁን ለምሳሌ ወደ ኢትዮጵያ በሄድኩ ቁጥር ቀጠሮ ሳድርግ ሰዎቹን የምነግራቸው በነገው ቀን እንግዲህ በዚህ በዚህ ሰዓት ተቃጥረናል እና ልክ በሰዓቱ እዛ ቦታ ደርሳለሁ እዛ ቦታም ስደርስ ደግሞ አስራ አምስት ደቂቃ ከተባለው ሰዓት በላይ እጠብቃለሁ። ከዛ በኋላ ግን እም ወደ ቤት ተመልሼ እሄዳለሁ ብዬ ነው የምናገረው ይሄንን በምስ በምናገርበት ጊዜ ብዙዎቹ የሚሉኝ ምንድን ነው ለምን የሚሉት ነገር አለ። የእኔ መልስ ደግሞ የሰው ልጅ ህይወት የተመሰረተው በሰዓት ስለሆነ ስለዚህ የአንዱን ሰው ሰዓት መውሰድ ከሕይወቱም አንዱን ጊዜ ወሰደ ማለት ነው። ይሄ እንዲገባን ያስፈልጋል። በኢትዮጵያ ብቻ ሳይሆን በአፍሪካ ይሄ ትልቅ ችግር ያስመጣና አሁኑ ግሎባላይዝድ በሆነው ዓለም ውስጥ ከፍተኛ ችግር የሚያመጡት ጉዳዮች በቢዝነስም በኩል ብዙ ነገሮች ለመሳካት ያልቻሉት አፍሪካውያን ከሰዓት ጋር ያላቸው ግንኙነት በጣም የተዘናባ መሆኑ ነው። ወጣት ተስፋ ልደት ታደሰ በጀርመን ሙንስተር ከተማ በሚገኝ ዩኒቨርሲቲ የኮምፒውተር ሙያ የሁለተኛ ዲግሪ ተማሪ ነው። የጎርጎሮሳውያኑን አዲስ ዓመት ከሀገሩ ውጪ በጀርመን ሀገር ሲቀበል የዘንድሮ የ2018 ዓ ም የመጀመሪያው ነው። ጀርመን ሀገር በጣም በጣም በፕሮግራም ይመራሉ። ፕሮግራም ማለት እንግዲህ ህይወታችን ውስጥ እናሳካለን የምናስበውን ጎሎች ስኬጁል አውጥተን አክቲቪቲ በዚህ ቀን በዚህ ሰዓት መሰራት አለበት ብለን እስኬጁል የምናወጣበት ነው። ደስ ትክክለኛ ነገር ትክክለኛ አክሽን በትክክለኛ ወቅት እና ሰዓት ካላከናወንን ለማሳካት የምናስበውን ስኬት አናገኝም። እዚህ ሀገር ያው ጀርመን ሀገር በዚህ በጣም ሳየው በጣም በጣም እንትን ሰክሰስፉል ናቸው። በጣም እስኬጁል ነው። ኤቭሪቲንግ እስኬጁል ነው። ደስ ደስ በአቀዱትና በሰዓት እና በቀን ነው የሚሰሩት። ሶ በዛም ነው እንግዲህ ስኬታማም የሆኑት እድገቱም አይ ቲንክ በዛ ይመስለኛል። በአንፃሩ እኛ ሀገር በፕሮግራም የመማራት ባህላችን በጣም ሌስ ነው። ያ ደግሞ ዞሮ ዞሮ የምናስበውን ኦር መጨረሻ የምንፈልጋትን ጎል አናገኝም፣ ኦር አኮምፕሊሽ ለማድረግ አንችልም። እቅድን ለፈረንጆቹ ብቻ የምንሰጠው ነገር መሆን የለበትም። በኢትዮጵያ በተለይ በገጠሩ አካባቢ በእቅድ የሚሰሩ ነገሮች እንዳሉም መግለጽ ወዳለሁ ያሉት በአዲስ አበባ ዩኒቨርሲቲ የፊሎሎጂ ረዳት ፕሮፌሰር እና በአሁኑ ወቅት በጀርመን ሚዩኒክ ከተማ በሚገኘው ሉድቪክስ ማክሲሚሊያን ዩኒቨርሲቲ ውስጥ በምርምር ላይ የሚገኙት ዶክተር አምሳሉ ተፈራ በ በኩላቸው በኛም ሀገር ባህል በኢትዮጵያውያኑንም ስናይ እንደው ሁሉም ሰው ትኩረት ሰጥቶ እንደዚህ ነው ብሎ በጣም አጋነውም ባይናገርበት በእቅድ መመራት ፕሮግራም ማውጣት እንደተባለው የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ብሎ በግል ህይወቱ በተወሰነ መልኩ በአብዛኛው ደግሞ የሚሰራበት ተቋምና በየመስሪያ ቤቱ የግድ ይህንን በእቅድ ማውጣትና በእቅድ መመራትን ተግባራዊ ማድረግ የግድ እንደሆነ እንገነዘባለን። እንደው ወደ አገራችን ነባራዊ ሁኔታ ግን ስንመጣ ይሄንን በእቅድ መመራትን ወይም አመቱን በጊዜ መጠቀምን ግን እንኳንስና አሁን በዘመናዊ ኑሮ ያለው ማህበረሰቡ በጣም ያልተማረ ነው ብለን የምናስበው ማህበረሰብ ወይም ደግሞ በአርሶ አደር ደረጃ ያለው ወይም ገበሬ የምንለው ማህበረሰብ እንኳን በእቅድ እንደሚመራ ነው ማየት የምንችለው። በነገራችን በግብርናው አለም ወይም በአርሶ አደሩን ብናይ ገበሬው በክረምት የሚዘራውን በበልጉ የሚጠቀምበትን በበጋው ደግሞ ማድረግ የሚገባበት ፀሐይ ወቅት ማድረግ የሚገባው ነገር በሙሉ ቀድሞ ያደርጋል የሚዘራው ውን ይዘራል፣ የሚያጭደውን ያጭዳል። ከዚያም ደግሞ በገበያ ወጥቶ ለቤቱ የሚጠቀምበትን ለህዝቡ የሚያቀርባቸውን ነገሮች ሁሉ ቀድሞ ማቀዱና እንደው በየጊዜው ወቅቱን ተጠቅሞ ማድረጉን ሁሉ ስናይ አገር በቀል የእቅድ ሁኔታ ከመጀመሪያ ጀምሮ የምናየው አለ ማለት ነው። ከዚህ አልፎ ግን በጣም እንደው በጣም መንፈሳዊ በሆነ መልኩ ብናየው እናንተ ብንል ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ደረጃ ያሉት ነገሮች ሁሉ በእቅድ በሰዓት በጊዜ በሰዓት በወር በሳምንታት ሁሉ ተከፋፍለው እያንዳንዱ ነገር ቤተክርስቲያንም ደረጃ በግልጻዊ በሚባል መልኩ በጊዜ በመከፋፈል የሚጠቀሙ እንደሆነ በኢትዮጵያ ቤተክርስቲያን ያን እናያለን። ስለዚህ በጣም በሀገሪቱም ደረጃ ተስፋፍቶ ያለውና ቀን አቆጣጠሩንም ጊዜ አጠቃቀሙንም ሁሉ ለሀገርም ደረጃ ያስተዋወቀችው ቤተክርስቲያን ስለሆነች፣ ስለዚህ በቤተክርስቲያን በኩል ያለውን የጊዜ አጠቃቀም በግሳዊ በኩል ያለውን ነገር ሁሉ ጊዜን በአግባቡ መክፈል ወቅቶችን መኸር ወይም መጸው በማለት ሀጋይ በጋ በማለት በልግ ወይም ጸደይ በማለት ክረምት በማለት እንደዚህ አራት ወቅቶችን አመቱን በአራት ወቅቶች፣ ወቅቶችን ደግሞ በወራቱ፣ ወራቱን ደግሞ በሳምንታት፣ ሳምንታቱን በዕለታት በማለት መከፋፈል እንዳለ በጣም የምንገነዘበው ሁኔታ ነው ያለው። ይሄ አንደኛው ነገር ነው። ከዚያ ወደ እያንዳንዱ ሰው ወደየኑሮው ነዋሪው ስንመጣና ስንመጣ ዘመን ግብርናው ከመንፈሳዊ ሕይወቱ ከቤተክርስቲያኑ ሕይወትም ወጣ ብሎ ዘመናዊ ወደ ሆነው ነዋሪው እንኳን ስንመጣ በሀገራችን ውስጥ ባሉ የተለያዩ ከተሞችም፣ በውጩ ዓለም በአውሮፓም፣ በአሜሪካም የሚኖሩ ኢትዮጵያውያንም አይ ቲንክ በዚህ አይነት አግባብ ኑሯቸውን ጊዜያቸውን በእቅድ የመመራት ነገራቸውን የምናስተውለው ነገር ያለ ይመስለኛል። በጀርመን ሲኖሩ የኢትዮጵያን ብሔራዊ በዓላትም ሆነ የጀርመናውያኑን እንደሚያከብሩ የሚናገሩት ዶክተር ልጅ አስፋው የተወሰነ አስራተ በተለያየ ጊዜያት በጀርመንኛ ስለ ኢትዮጵያ የቀን አቆጣጠር አመጣጥ እንዲሁም ባህል ጽፈዋል። አዎ ይሄ ትልቁ ለእኛ ኢትዮጵያውያን ያለን ትልቅ ከፈረንጆቹ የሚያለያየን ነገር ይሄ ነው። በቃል ብቻ ሳይሆን በጽሁፍም ብዙ ጊዜ የጻፍኩበት ነገር ነው እና ለፈረንጆቹም ለማስረዳት በመምክኛት ነው በግሪጎሪዎስ እና በየእኛ ጁሊያን ካሌንደር ወይንም የኮፕቲክ ካሌንደር በምንለው ላይ ያለው ልዩነቱ ምንድን ነው በሚል ብዙ ጽፌ አለሁ። ወይም ብዙም በየጊዜውም ለፈረንጆቹ አስረዳቸዋለሁ። እንደውም እንደ ቀልዶ ወስጄ የሚያስደንቃችሁ ነገር ቢኖር እናንተ ወደ ኢትዮጵያ ብትሄዱ ሰባትና ስምንት ዓመት ከእድሜያችሁ ይቀነሳል ያልኩ ሰንግራቸው በዛ ምክንያት በጣም ይስቃሉ፣ ይደሰታሉ። እኛ መቼም አውሮፓ የምንቀመጠው ሰዎች የተቀመጥነው ዝም ብለን የአውሮፓውያኖችን ሁኔታ ለማየት ሳይሆንም በተቀመጥን ቁጥር ከሀገራችን ካሉ ልምዶች ጋራ የሚጻረሩትን ነገሮች ተመልክተን እነሱን አይተን እውነት የኛ እስካሁን ድረስ ያለን ልምድ ከዚህ ይሻላል ወይንስ የአውሮፓውያኖቹ ልምድ ነው? ለኢትዮጵያ ሕዝብ ሕይወት፣ ለኢትዮጵያ ሕዝብ እርምጃ እና ለኢትዮጵያ ሕዝብ ደህንነት የሚያስፈልጉትን ነገሮች መቀየር አለብን ወይ እና ከ ይሄንን በኢንተርናሽናል ሁኔታ እንድናደርግ ለማድረግ የሚያስችለን ነገር እውነት ለኢትዮጵያ ይጠቅማል ወይ ብለን እራሳችንን መጠየቅ ግዴታችን ነው። እንግዲህ በዚሁ አድማጮች ዛሬ አራት ባል ነው። በአዲሱ 2018 የፈረንጆቹ ዓመት ሰላም፣ ጤና፣ አንድነትና መተሳሰብን የምናገኝበት እንዲሆንልን በመመኘት ዝግጅቴን አጠናቅቃለሁ። ሳምንት በሌላ ርዕስ እንገናኛለን። አዜብ ታደሰነኝ ጤና ይስጥልኝ።